The Voice of America. በኬንያ የመንግስትን አገልግሎቶች የማዘመን ሥራ እንደሚቀጥሉ ፕሬዚደንቷ እሁሩ ኬንያታ አስታውቀዋል። አገልግሎቶቹን የማዘመኑ ሥራ የአገር በቀል ቴክኖሎጂ እድገትን እንደሚያፋጥንና የሥራ ዕድሎችን እንደሚያሰፋ ፕሬዚደንቱ ተናግረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ኬንያታ ባሳለፍነው ሳምንት ማብቂያ ላይ በኬንያ ዱር እንስሳት ጥበቃ ቢሮ ተገኝተው በአገሪቱ ወጣቶች የተሰሩ በርካታ ስራዎችን በጎበኙበት ወቅት አስተዳደራቸው በመንግስት የሚሰጡ አገልግሎቶችን በማዘመን ወጣቶችን ተጠቃሚ ያደርጋል ብለዋል። በኬንያ ወጣቶች የዲጂታል ኢኮኖሚውን በመገንባት ውስጥ ሚናቸው ከፍተኛ መሆኑን ጠቅሰው የኬንያ የተፈጥሮ ሀብትን የሚያሳይ ካርታ በኬንያውያን ባለሙያዎች እየተዘጋጀ ነው ብለዋል። በሀገራችንና በአካባቢያችን ስላሉ የተፈጥሮ ሀብቶችን የሚያሳይ ካርታን የማበጀት ስራን በተመለከተ መንግስት ሲጠይቅ አንድ ልጠቅሰው የማልፈልግ የውጭ ኩባንያ ስራውን ለማከናወን እስከ 2.76 ሚሊዮን የአሜሪካን ዶላር ነበር የተጠየቀ ነው። ያውም መረጃው በውጭ ሀገር ስለሚከማች የትኛውን መረጃ በየትኛው ጊዜ የማግኘት መብታችን የሚወሰኑት እነሱ ነበሩ። አሁን ግን የተጠየቅነውን አስር በመቶ እንኳን ሳናወጣ የተፈጥሮ ሀብታችንን የሚያሳይ ካርታ በኬንያውያን ባለሙያዎች ውጭ ስራው ተሰርቶ ሊጠናቀቅ ነው። እናም ሲጠናቀቅ የኬንያ ምድር የያዘውን ሁሉንም ተፈጥሮ ሀብት ውሃ፣ ወርቅና የተለያዩ ብረታ ብረቶች የት እንዳሉ የሚያሳይ መረጃ በእጃችን ይሆናል። ያንም ለሕዝባችን በሚሆን መልኩ በጥቅም ላይ እናውለዋለን። እናም ይሄ ሁሉ ሥራ በእነዚህ ወጣቶች ነው እየተሠራ ያለው ብለዋል ኬንያታ። ፕሬዝደንት ኬንያታ የካርታ ሥራው በሚመጣው ዓመት ይጠናቀቃል ብለዋል። ቀጥለው ፕሬዝዳንት ኬንያታ የተናገሩት የኬንያ መንግስት አገልግሎት ለማግኘት ተፈላጊ ነው የተባለውን የዜጎች የግል መለያ ቁጥር ወይም ሁዱማንንበር ጉዳይ ነው። ፕሬዚዳንቱ የግል መለያ ቁጥር የያዘው መረጃ በኬንያ መንግስትና በኬንያውያን ብቻ እየተሰራ ያለ ስራ መሆኑን ገልጸው የኬንያ ኢኮኖሚ በፍጥነት ወደ ዲጂታል ለማስገባት አዎንታዊ ሚና አለው ብለዋል። ይህም የመንግስት ገቢን ለማሳደግ፣ ለዜጎችም የሚሰጠውን አገልግሎት ተደራሽ ለማድረግ መልካም አጋጣሚን ይፈጥራል ካሉ በኋላ የግል መለያ ቁጥር መረጃው በውጭ ኩባንያዎች የተፈጸመ ነው በሚል እየተነገረ ያለውን መረጃን አስተባብለዋል። ኬንያታ መንግስት ወጣቶች ኢኮኖሚውን ዲጂታል የማድረጉ ስራ ውስጥ መሳተፋቸው ለእነሱም ሰፊ የስራ ዕድል እንዲፈጠር ማድረጉን ገልጸዋል። ኬንያ በዚህ በአገባድ ነው የእግሮ ጎሳውያን ዘመን 2020 ሀገራዊ የህዝብ ቁጠራ ያደረገች ስትሆን ቁጠራውንም በሀገሩ በተፈበረኩ መሳሪያዎች መፈጸሟን የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ያኔ መግለጹ ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ